ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሦስት ሰዓት እስከ አራት ሰዓት በአስራ ዘጠኝ በሀያ ሁለትና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። አራት የኢትዮጵያ ተቃዋሚ ድርጅቶች ትብብር ፈጠሩ። በእንዲህ አይነት በተለይ ጦር አዋጥቶ በመንቀሳቀስ ላይ ገና ሬዲ ያልሆኑ ግን በምድር ላይ በሚደረጉ እንቅስቃሴ ለመተባበር ዝግጁ የሆኑ ድርጅቶች ጋር ውይይት አድርገን በእነኝህ መሰረታዊ ጉዳዮች ላይ ለመተባበር በጋምቤላ፣ ቤንሻንጉል ካሉ ድርጅቶች ጋር በእነኝህ መሰረታዊ ጉዳዮች ላይ መግባባት ላይ ደርሰናል። የትብብሩ ማለትም የአገር አድን የጋራ ንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ ለዝርዝሩ በዛሬው የዕለቱ አብይ ርዕስ ዝግጅታችን ይመለሳሉ። ዛሬ በሁለተኛው የፕሮግራማችን አጋማሽ መደበኛው እሰጥ አገባ እንዳለ ሆኖ ዕለቱን አስመልክተን አንድ ልዩ ዝግጅትም አለን። የአዲስ ዓመት ዋዜማና ናይን ኢለቨን ማለትም ዘጠኝ አስራ አንድ ወይም ሽብርተኞች አሜሪካ ላይ ጥቃት ያደረሱበትን የሚመለከት ቅንብሮች በመጽሔቱ ውስጥ ተካተዋል። ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። ነገን አምና የምንልበት ቀን ላይ ነን ዛሬ። አዎ የዛሬ አርብ የ2007 የመጨረሻው ቀን ጳጉሜን ስድስት ነው። እንኳን ለአዲሱ 2008 ዋዜማ በሰላም አደረሳችሁ። ነገም ተነገ ወዲያም ልዩ ፕሮግራሞች ቢኖሩንም ከወዲሁ እንኳን አደረሳችሁ እንቁጣጣሽ የምንላችሁ አስተናጋጆቻችሁ እኔ ሰለሞን ክፍሌና፣ እኔም አዲሱ አበበንን። በቅድሚያ የዓለም ዜና አዲሱን ዓመት በማስመልከት የኢትዮጵያ መንግሥት 238 በእስር የሚገኙ ዜጎችን በይቅርታ ለቋል። ፋና ብሮድካስቲንግ እንደዘገበው በይቅርታ ከተፈተቱ እስረኞች መካከል በእስር የሚገኙ የሙስሊሙ ማኅበረሰብ አባላት፣ የኦነግ ግንቦት ሰባትና የጋምቤላ ሕዝቦች ነፃ አውጪ ንቅናቄ አባላት ናቸው በሚል የታሰሩ ሰዎች ይገኙበታል። ከፖለቲካ ጋር በተያያዘ ታስረው ከነበሩት መካከል 24 የኦሮሞ ነፃነት ግንባር ኦነግ አባላት ሲሆኑ ቀድሞ የኢትዮጵያ መከላከያ ሰራዊት ጄኔራል ተፈራ ማሞ ጋር ተከሰው ከነበሩ ሁለቱ ግለሰቦች ደግሞ የግንቦት ሰባት ድርጅት አባል ናቸው በሚል ወህኒ የወረዱ ናቸው። አቶ አዱኛ አለማየሁ ገብረ ማርያምና አቶ አደፍርስ አሳምነው ክብረት ናቸው። የኢትዮጵያ መንግሥት በሙስሊሙ ማኅበረሰብ የውስጥ አደረጃጀት ጣልቃ ገብቷል በሚል ሲንቀሳቀሱ በታሰሩት መሪዎች የክስ መዝገብ ስድስቱ ሰዎች ተፈተዋል። የፍትህ ሚኒስቴርን ጠቅሶ ራዲዮ ፋና እንደዘገበው ተፈሾቹ በጥፋታቸው መጸጸታቸውን አምነዋል። በሌላ በኩል በዛሬ ዕለት ከአርብ ጸሎት በኋላ በአንዋር መስጊድ የሙስሊሙ ማኅበረሰብ አባላት የ2007 ዓ.ም የመጨረሻውን ሰላማዊ ሰልፍ አካሂደዋል። በዚህ ዜና ላይ ተጨማሪ ዘገባ ይኖረናል። ዛሬ በዩናይትድ ስቴትስ በእንግሊዝኛው 911 የሚባለው ማለትም የመስከረም አንዱ የሽብርተኞች ጥቃት አስራ አራተኛ ዓመት እየታሰበ ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማና ባለቤታቸው እንዲሁም የዋይት ሀውስ ሰራተኞች በተገኙበት ዛሬ ጠዋት በቤተ መንግስቱ መስክ ላይ ዕለቱ በህዝባዊ የህሊና ጸሎት ስነ ስርዓት ታስቧል። በኒውዮርክ የመስከረም አንዱ በአሸባሪ ጥቃት የተገደሉት ሰለባዎች ቤተሰቦች በተሰባሰቡበት ስነ ስርዓት የመታሰቢያ ደወል ተደውሏል። የሰለባዎቹም ስም ዝርዝር ተነቧል። በዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ደግሞ ዛሬ ማለዳ ላይ የዚህን ዕለት አሸባሪዎች የመንገደኛ አውሮፕላኑን ያጋጩበት የሕንፃው ጎን ግዙፍ የአሜሪካ ባንዲራ ለብሷል። የአውሮፓ ኅብረት ከ160 ሺህ በላይ የሚሆኑ ስደተኞችን በአባል ሀገራቱ መካከል ለማከፋፈል እየሞከረ ነው። የስደተኞችን መጉረፍ ከምንጩ ለማስቆም እንዲቻልም የአውሮፓ ኮሚሽን የሰብአዊ ረዴት የቀውስ አያያዝና የዓለም አቀፍ ልማት አገልግሎት ለአፍሪቃ ሀገሮች የሁለት ቢሊዮን ዶላር እርዳታ እንደሚሰጥ ታውቋል። የአሜሪካ ድምፅ ራዲዮ ዘጋቢ ዴቪድ አርኖልድ ያዘጋጀውን ዘገባ አዳነች ፍሳዬ ታቀርባለች። የዚህ ዘገባ ዝርዝር ወደ ኋላ ላይ ይቀርባል። ወደሚቀጥለው ዜና እንለፍ። ሰሎሞን በሶሪያ የእርስ በርስ ጦርነቱ ከተጀመረ ከአራት ዓመታት በላይ ሲሆነው ዩናይትድ ስቴትስ በጠቅላላው ሀገር ጥለው ከወጡ አራት ሚሊዮን ስደተኞች መካከል እስካሁን የተቀበለችው በጣም አነስተኛውን ቁጥር አንድ ሺ አራት መቶ ብቻ ነው። በትላንትናው ዕለት ግን የዋይት ሐውስ ቤተ መንግሥት ባለሥልጣናት በመጪው ዓመት በትንሹ አስር ሺህ የሶሪያ ስደተኞችን ለመቀበል ዝግጅት እየተደረገ መሆኑን ጠቁመዋል። የቤተ መንግስቱ ቃል አቀባይ ጆን ኤርንስት ሲናገሩ ፕሬዚደንት ኦባማ ለስደተኞቹ ጥያቄ አስቸኳይ መልስ እንድንሰጥ መመሪያ ሰጥተውናል ብለዋል። ከ4 ሚሊዮን 10 ሺህ ስደተኞችን የመቀበል ዕቅድ ከውቅያኖስ በጭልፋ እንደ መቅዳት የሚቆጠር ነው ሲሉ የሰብአዊ መብት ቡድኖች ተችተዋል። በሶሪያ ያልታሰቡ ሁኔታዎችን ለማስወገድ በዚያች አገር ውስጥ ወታደሮች ያሏቸው የሩሲያና የዩናይትድ ስቴትስ በዩናይትድ ስቴትስ የሚመራው ኅብረት ትብብር ያስፈልጋል ሲሉ የሩሲያው ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ዛሬ አስገንዝበዋል። ሞስኩ ለፕሬዝደንት ባሻር አልአሳድ ወታደሮች የምትሰጠውን እርዳታ ጨምራለች ሲሉ የዩናይትድ ስቴትስ ባለሥልጣናት ባለፉት ቅርብ ቀናት መተቸታቸው ይታወሳል። ውጭ ጉዳይ ሚኒስትር ላቭሮቭ ዛሬ ሞስኩ ከተማ ለጋዜጠኞች ሲናገሩ በሶሪያው ሁከት መንግሥቱን ጨምሮ የሁሉም ወገኖች የተቀናጀ እርምጃ እጅግ አስፈላጊ ነው ብለዋል። በላቭሮቭ እምነት ራሱን እስላማዊ መንግሥት ብሎ የሚጠራውን ጽንፈኛ ቡድን በአየር ድብደባ ዘመቻ ብቻ መጨፍለቅ አይቻልም። ቀደም ሲል አዳነች ታቀርበዋለች ያልነው ዘገባ ደርሶናል። የአውሮፓ ሕብረት ከ160 ሺህ በላይ የሚሆኑ ስደተኞችን በአባል አገሮቹ መካከል ለማከፋፈል እየሞከረ ነው። የስደተኞቹን መግረፍ ከምንጩ ለማስቆም እንዲቻልም የአውሮፓ ኮሚሽን የሰብአዊ ረድኤት፣ የቀውስ አያያዝ እና የዓለም አቀፍ ልማት አገልግሎት ለአፍሪካ ሀገሮች የሁለት ቢሊዮን ዶላርስ እርዳታ እንደሚሰጥ ታውቋል። ዝርዝሩ አዳነች የዴቪድ አርኖልድ ነው ነው የአውሮፓ ኮሚሽን የሁለት ቢሊዮን ዶላር እርዳታ ለአፍሪቃ ሀገሮች የሚሰጠው ብዙ ሰዎች በሚሰደዱባቸው ሰሜን አፍሪቃና በአፍሪቃ ቀንድ ሀገሮች ያለው ሁኔታ እንዲሻሻል ለመርዳት ነው። የአውሮፓ ኮሚሽን የሰብአዊ ረድኤት የቀውስ አያያዝና የዓለም አቀፍ ልማት አገልግሎት ቃል አቀባይ አሌክሳንደር ፖላክ ገንዘቡ የሚያስፈልጋቸው ሀገሮችን ይዘረዝራሉ። ጠንካራው ኢላማ የሳህል ክልል ሆኖ ቆይቷል። የስደተኞችን ቀውስ በሚመለከት እርዳታ ያስፈልጋቸዋል ሌሎች አገሮችም አሉ፣ ግን የማሊ ጉዳይ እርዳታችንን አድንቀዋል ግድ ይለናል። በአፍሪቃ ቀንድ ደግሞ ለምሳሌ የሶማሊያ ጉዳይ አለ። በሰሜን አፍሪቃ ማግረብን ያካትታል። ሊቢያና ግብፅ። እነዚህ ሀገሮች ለስደተኞቹ መጉረፍ ዋና መሰረት የሆኑትን አንዳንድ ችግሮች በመፍታት ረገድ ከአውሮፓ ህብረት ጋር ለመስራት ወይም መስራቱን መቀጠል ይፈልጋሉ። የአፍሪካ ሀገሮችን በገንዘብ የመርዳቱን ሀሳብ ባለፈው ረቡዕ ለአውሮፓ ህብረት ምክር ቤት ያቀረቡት የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ዩንከር ሲሆኑ ለአውሮፓ ህብረት አባል ሀገራት የሚቀርብ የፖለቲካ ውሳኔ ሀሳብ እንደሆነ ቃል አቀባዩ ገልጸዋል። የአፍሪቃና የአውሮፓ ህብረት ሀገሮች በመጪው ህዳር ወር ማልታ ተገናኝተው ከተነጋገሩ በኋላ ተግባራዊ እንዲሆን የማድረግ ዓላማ እንዳለው ቃል አቀባይ ፖላክ ጠቁመዋል። አስከፊ ድህነትን በመዋጋት ረገድ የሚደረገውን ጥረት የመቀጠሉ ጉዳይ አዲስ ነገር ባይሆንም የስደተኞቹ መጉረፍ ትብብሩን እንድናፋጥን አስገድዶናል ይላሉ አሌክሳንደር ፖላክ። አስከፊ ድህነትን በመዋጋት ረገድ የሚደረገው ጥረት የመቀጠሉ ጉዳይ አዲስ ነገር ባይሆንም ብዙ ሰዎች ህይወታቸውን እያጡ ያሉበት የስደተኞቹ መጉረፍ ጉዳይ ትብብሩን እንድናፋጥንና እንድናጠናክር ግድ ብሎናል። ይህ ለአፍሪቃ በሚሰጥ እርዳታ ላይ ያተኮረ ቢሆንም ከሌሎች እርምጃዎች ጋር ተጠቃለው የቀረበ እንደሆነ ፖላክ ሲያስረዱ ለሶሪያ በሚሰጥ ሰብአዊ ረድኤት የአውሮፓ ህብረት ከአራት ቢሊዮን ዩሮ በላይ እንዳወጣ ጨምረው ገልጸዋል። አድማጮች፣ የመጨረሻው ዜና የቡሩንዲ ጦር ሰራዊት አዛዥ ዋና ከተማ ቡጁምቡራ ውስጥ ከተቃጣባቸው የግድያ ሙከራ ማምለጣቸውን የሀገሪቱ ባለሥልጣናት አስታውቀዋል። አንድ የአይን ምስክርና በአካባቢው የነበረ ፖሊስ እንደተናገሩት በጄኔራል ፕሪሜ ኒዮጋቦ ላይ ዛሬ ተኩስ ከፍተው የግድያ ሙከራውን ያደረጉት ወታደራዊ የደንብ ልብስ የለበሱ ሰዎች ናቸው። የፈረንሳይ ዜና አገልግሎት እንደ ዘገበው ደግሞ በግጭቱ ወቅት አራት የጀኔራሉን ዘቦች ጨምሮ ሁለት ጥቃቱን ለማድረስ የሞከሩና አንዲት የፖሊስ አባል በድምሩ ሰባት ሰዎች ተገድለዋል። ፕሪሜ ዮንጋቦ ባለፈው ግንቦት ፕሬዚደንቱን ፒየር ኩሩንዚዛን ለመግደል የተጠነሰሰ ሴራ ማክሸፋቸው ይታመናል። ፕሬዚደንቱ ለሦስተኛ የሥራ ዘመን ለመመረጥ ባላቸው ቅድ ምክንያት የተቀሰቀሰውን የፖለቲካ ሁከት ሽሽት ከ180ሺህ በላይ የቡሩንዲ ዜጎች አገር ጥለው ወጥተዋል። ለሰዓቱ ያለን ዜና ይኸው ነው። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናገዳችሁን አዲሱ አበበና ሰለሞን ክፍሌ ነን። አሁን የዕለቱ አብይ ርዕስ በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች ባለፈው ሰኞ ጳግሜን ሁለት ሁለት ሺ ሰባት የጋራ ንቅናቄ መመስረታቸው ተዘግቧል። የጋራ ንቅናቄውን የመሰረቱት አራት ድርጅቶችም የአፋር ድርጅቶች የጋራ ንቅናቄ፣ የትግራይ ሕዝብ የጋራ ንቅናቄ፣ የአማራ ሕዝብ የጋራ ንቅናቄና የአርበኞች ግንቦት ሰባት ንቅናቄ መሆናቸው ተገልጧል። አራቱ ድርጅቶች በጋራ የመሠረቱትን አዲሱን ንቅናቄ አገር አድን የጋራ ንቅናቄ ሲሉም ጠርተውታል። የኢትዮጵያ አገር አድን የጋራ ንቅናቄ ሲመሰረትም ዶክተር ብርሃኑ ነጋን በዋና ሊቀመንበርነት አቶ ሞላ አስገዶንም በምክትል ሊቀመንበርነት የመረጠ ሲሆን ከአራቱም አባል ድርጅቶች የተውጣጣ አገር አድን ሰራዊት መቋቋሙም ታውቋል። ድርጅቶቹ የጋራ ንቅናቄውን በምን መልክ ነው የፈጸሙት? በውህደት መልክ የተፈጸመ ነውን? ውህደት ካልተፈጸመ ደግሞ የሎጂስቲክስና የአገር ተግባራትን የጋራ ተግባራትን እንዴት በስምምነት መምራት ይቻላል? እነዚህም ጥያቄዎች ሰሎሞን ክፍሌ እያነሳ የአገር አድን የጋራ እንቅስቃሴውን ሊቀመንበር ፕሮፌሰር ብርሃኑ ነጋን ካሉበት አካባቢ በስልክ አነጋግሯል። ፕሮፌሰር ብርሃኑ የጋራ ንቅናቄ ሲባል የተለያዩ ህልውናችሁን እንደያዛችሁ ነው ወይስ ውህደት ተፈጽሟል? አሁንማ ድርጅቶቹ ህልውናቸው እንደተጠበቀ ነው። ግን በጋራ የመስራት እቅዱን ስንይዝ ደረጃ በደረጃ እና በአጭር ጊዜ ወደ ተዋህደ ድርጅት እንዲሄድ በሚል እሱን አስበን ነው ያደረግነው። ከየድርጅቶቹ የተውጣጣው ኃይል ተመልሶ ወደ ድርጅቶቹ አይሄድም። በየጊዜው በዛ ኃይል ላይ እየተጨመረ ያ ኃይል እየበለጠ እየተለቀ ግለሰብ ድርጅቶች እየቀነሱ አንድ ደረጃ ላይ ሲደርሱ በጣም ረጅም ጊዜ ሳይወስድ ወደ ተዋህደ ኃይል እንዲሄድ ነው እቅድ የተያዘው የጥምረት ፕሮግራሙም የትምረት መተዳደሪያ ደንቡም ያንን ከተል አድርጎ ነው የተዘጋጀው። ይህን ጥያቄ አነሳሁት። ውህደት ውህደት ካልተፈጸመ የሎጂስቲክስና የአመራር ተግባራት እንዴት በስምምነት መምራት ይቻላል? የውህደት ጥያቄ እዚህ ላይ እንዴት ነው የሚታየው? እሱ ምንም እኮ ችግር አለም። አሁን አመራር ተፈጥሯል። የንቅናቄው ካውንስል አለ። የንቅናቄው ስራ አስፈጻሚ ያለ ምክንያቱ የተለያዩ መምሪያዎች አሉት። እነኛን መምሪያዎች የሚመሩ መሪዎች ተመርጠዋል። ዘርፎር ልክ እንደ ማንኛውም ድርጅት ራሱን ችሎ ከነ ከተለያዩ ድርጅቶች ተውጣጣ አመራር ተፈጥሮለት ስራውን እያከናወነ ይቆያል። ምንም ስራውን ለመስራት የሚከለክለው ምንም ነገር የለም። ግን ከዛም በላይ በሚያደርጋቸው እንቅስቃሴዎች እነ ድርጅቶች ሁሌም አብረውት ነው የሚንቀሳቀሱት። የበለጠ ደግሞ ደረጃ በደረጃ ይሄ በጋራ የተፈጠረው ኃይል እየተጠናከረ ግለሰብ ድርጅቶች እየቀነሱ እንዲሄዱ ተደርጎ ነው ቀመሩ የወጣው። ስለዚህ ቀስ እያለ ደረጃ በደረጃ እየተዋሃደ የሚሄድ ሀይል አድርገን ነው ያዘጋጀ ነው። ያ ግን አሁኑኑ ኢሚዲየት ይሆናል ማለት አይደለም። ያ የሰጠነው ለዚህ ይሆናል ብለን የሰጠነው ጊዜ አለ። ያ ግን በጣም ረጅም ጊዜ አይደለም። ከእነዚህ ደግሞ ከጠቀሳችኋቸው አራቱ ንቅናቄዎች ውጭ ከሌሎችም ጋር ለመስራት እየሞከራችሁ መሆኑ ይታወቃል። ከነማን ጋር ለምሳሌ ነው? በውይይት ደረጃ እኛ በመሰረታዊ እምነት ደረጃ ኢትዮጵያን ዲሞክራሲያዊ የማድረግ እምነት ይዘው የሚንቀሳቀሱ ሀይሎች ማናቸውም ሀይሎች ጋር እና የሀገሪቱን እንደ አንድ የፖለቲካ ማህበረሰብ የሚቀበሉ ሀይሎች ጋር አብሮ መስራት አስፈላጊ ብቻ ሳይሆን ኢቨንቹዋሊ ግዴታም ነው ብለን ነው የምናምነው። በዚህ ምክንያት ሌሎች የፖለቲካ ጉዳዮች ያሉ ልዩነቶች እንደተጠበቁ ሆነው እና በእነኛ የፖለቲካ ጉዳዮች ላይ ያሉት ልዩነቶች እውነተኛ ዴሞክራሲያዊ ስርዓት ሲፈጠር ለህዝብ ቀርበው በህዝብ ውይይት ተደርጎባቸው በህዝብ ውሳኔ በህዝብ ምርጫ እንዲወሰኑ ከተስማማን ዜን ያን ስርዓት የመፍጠር ጥያቄ ነው እንጂ አሁን ፊታችን ላይ ያለው ከዛ ስርዓት ባሻገር ያለው የፖሊሲ እና ሌሎች ጥያቄዎች አሁን ሊያከላክሩን አይገባም ነው ይሄ እስከሆነ ድረስ ማናቸውም ድርጅቶች በኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እንዲኖር ከልብ እናምናለን ብለው የሚያምኑ እና የኢትዮጵያ አንዳንድ የፖለቲካ ማህበረሰብ የሚቀበሉ እስከሆኑ ድረስ አብሮ ለመስራት የሚያግደን ምንም ነገር የለም ብለን ነው ና ሰው ። ስለዚህም ከሁሉም ጋር ነው ውይይት እያደረግን ያለ ነው። ይሄ በብሔር ደረጃ የተቋቋሙ ድርጅቶችን ይመለከታል። ከብሔር ባሻገር የተቋቋሙ ድርጅቶችን ይመለከታል። በአመፅ ነው ይሄ ስርዓት ሊወርቅ የሚችለው ብለው መሳሪያ ይዞ የሚታገሉ ድርጅቶችን ይመለከታል። ከአመፅ ውጭም በሌላ አይነት ህዝባዊ አመጥም እና በሰላማዊ መንገድም መታገል አለብን ብለው የሚያምኑ ድርጅቶችን ይመለከታል። ሶ ይሄ ምንም እንትን የሌለው መከላከያና ማቆሚያ የሌለው ሰፊ የሆነ ህዝባዊ እንቅስቃሴ ና ህዝባዊ ንቅናቄ የመፍጠር አላማ ነው ይዘን የተነሳ ነው። እና ምን ያህል ተጉዟችኋል በዚህ ጥረታችሁ? በውይይት ደረጃ እንግዲህ ምል የመጀመሪያውን ደረጃ ነው። እንግዲህ አሁን ትናንትና ያወጅ ነው። እነኛ አራት ድርጅቶች በዚህ በምድር ላይ ከሚንቀሳቀሱት ወሳኝ የሚባሉ ኃይሎች ናቸው። እነኚህ ዝም ብሎ ትብብር ብቻ ሳይሆን ኢቨንቹዋሊ ወደ ውህደት የሚያመራ ጠንካራ እንትን ነው የፈጠሩት። ከዚህ ቀጥሎ በእንዲህ አይነት በተለይ ጦር አዋጥቶ በመንቀሳቀስ ላይ ገና ሬዲ ያልሆኑ ግን በምድር ላይ በሚደረጉ እንቅስቃሴ ለመተባበር ዝግጁ የሆኑ ድርጅቶች ጋር ውይይት አድርገን በእነኝህ መሰረታዊ ጉዳዮች ላይ ለመተባበር በጋምቤላ፣ ቤንሻንጉል ካሉ ድርጅቶች ጋር በእነኝህ መሰረታዊ ጉዳዮች ላይ መግባባት ላይ ደርሰናል። ከዚህ ቀጥለን ኢንፎርመል የጀመርናቸው ውይይቶች አሉ ኦብነግ ካሉ ድርጅቶች ጋር እዚን ከእነሱ ጋር ደግሞ ፎርማል የሆነ ውይይት ውስጥ እንገባለን ብለን ነው የምንጠብቀው። ደረጃ በደረጃ ሁሉንም የሚመለከት ነው ብለን ነው እኛ የምናምኑና የምንሰራውም ወደዛ ለመድረስ ነው። ፕሮፌሰር ብርሃኑ ሰሞኑን ሁለቱ ሀገሮች ኢትዮጵያና ኤርትራ የተለያየ መግለጫ ያወጣሉ። የጦርነትን በተመለከተ ጦርነት ሊቀሰቀስ ይችላል የሚል እምነት አለዎት? እኔ በእውነቱ ሁለቱ መንግስታት ከሚያወጡት መግለጫዎች በመነሳት እኔ ተስፋ አለኝ እንዲህ አይነት ጦርነት ውስጥ ተመልሰው እንደማይገቡ። አንድ ነገር ግን ለማንም ግልጽ እየሆነ ያለው የሚመስለኝ በእነኝ ሁለት ወገኖች መካከል ጦርነት ቢነሳ ምክንያቱ የድንበር ወይም የሌላ ጉዳይ እንዳልሆነ ግልጽ ነው። በኢትዮጵያ በኩል በተደጋጋሚ የሚቀርበው የኢትዮጵያን መንግስት የሚቀናቀኑ ሀይሎችን ኤርትራ ተደግፋለች። ፀባጫሪነት ነው ይላሉ። ይሄ ደግሞ ኦፍኮርስ በራሱ ካየኸው ብዙ የሚያስሄድ አይደለም። ቢኮዝ የኢትዮጵያ መንግስትም የኤርትራን መንግስት ተቀናቃኞች ናቸው ብሎ የሚያስቦቸውን ይደግፋሉ። እኔ በእውነቱ የኢትዮጵያ መንግስት ጦርነት ከኤርትራ ጋር አሁን ቢያደርግ፣ ምክንያቱም ይመስለኝ ለኢትዮጵያ ነጻነት የሚታገሉ ኢትዮጵያውያን ሀይሎች እየተጠናከሩ መሄድ አስፈርቶት እሱን እከላከላለሁ ብሎ ገምቶ ካልሆነ በቀር ሌላ እንዲህ አይነት ጦርነት ውስጥ የሚቀጥ ነገር አለ ብዬ አላምንም። እንደዚህ አይነት ጦርነት ውስጥ ከተገባ ደግሞ ጦርነቱ የሚሆነው ቅድም እንዳልኩት ለኢትዮጵያ ዴሞክራሲ ለኢትዮጵያ ሕዝብ ነጻነት ከሚታገሉ ሀይሎች ጋር ነው የሚሆነው። ይሄ ደግሞ ያዋጣዋል ብዬ አልገምትም። ግን ያለኝ ተስፋ እንደዚህ አይነት ብዙ ሕይወት ሊቀጥስ የሚችል ጦርነት ውስጥ አይገቡም የሚል ተስፋ ነው ያለኝ። ፕሮፌሰር ብርሃኑ ነጋ የሀገር አድን የጋራ ንቅናቄ ሊቀመንበር ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ ሰለሞን። አድማጮች አራቱ የትጥቅ ትግል እናካሄዳለን ሲሉ የጋራ ንቅናቄ ስለፈጠሩ ድርጅቶች ከኢትዮጵያ መንግስት አስተያየት ለማግኘትም ሞክረን ለዛሬ አልተሳካልንም። ስልኮቹ እየጠሩ በመደጋገም የመያዝ ምልክት የሚያሰሙት ምናልባት በበዓሉ ዋዜማ ምክንያት የውጭ ስልክ ጥሪዎች በዝተው በመጣበቡ ምክንያት ሊሆን ይችላል እንላለን። ጥረታችን ግን ወደፊትም ይቀጥላል። ወደ መጽሔቱ እናልፋለን። አዲሱን ዓመት በማስመልከት የኢትዮጵያ መንግሥት 238 በስር የሚገኙ ዜጎችን በይቅርታ ለቋል። ፋና ብሮድካስቲንግ እንደ ዘገበው በይቅርታ ከተፈቱት እስረኞች መካከል በስር የሚገኙ የሙስሊሙ ማኅበረሰብ አባላት፣ የኦነግ ግንቦት ሰባትና የጋምቤላ ሕዝቦች ነጻ አውጪ ንቅናቄ አባላት ናቸው በሚል የታሰሩ ሰዎች ይገኙበታል። በሌላ በኩል በዛሬው ዕለት የሙስሊሙ ማህበረሰብ አባላት በአዲስ አበባ ፍትህ ጠፍቷል ሲሉ ያልተጠበቀ ሰላማዊ ሰልፍ አካሂደዋል። ዝርዝሩን ሄኖክ ሰማ ጊዜር ያቀርባል። ፋና ብሮድካስቲንግ በዛሬው ዕለት እንደዘገበው የኢትዮጵያ መንግስት 238 በእስር የሚገኙ ዜጎችን በይቅርታ ለቋል። አዲሱን ዓመት በማስመልከት ከእስር ከተፈቱት መካከል ከፖለቲካ ጋር በተያያዘ ታስረው ከነበሩ 24ቱ የኦሮሞ ነጻነት ግንባር ኦነግ አባላት ሲሆኑ ቀድሞ የኢትዮጵያ መከላከያ ሰራዊት ጄኔራል ተፈራ ማሞ ጋር ተከሰው ከነበሩ ሁለቱ ግለሰቦች ደግሞ የግንቦት ሰባት ድርጅት አባል ናቸው በሚል ወህኒ የወረዱ ናቸው። አቶ አዱኛ አለማየሁ ገብረ ማርያምና አቶ አደፍርስ አሳምነው ክብረት ከእስር መፈታታቸው ተዘግቧል። የኢትዮጵያ መንግስት በሙስሊሙ ማህበረሰብ የውስጥ አደረጃጀት ጣልቃ ገብቷል በሚል ሲንቀሳቀሱ ሃይማኖትን ሽፋን በማድረግ ህዝብ አነሳስተዋል በሚል ታስረው ከነበሩት የክስ መዝገብ ስድስቱ ሰዎች ተፈተዋል። የፍትህ ሚኒስትርን ጠቅሶ ሬዲዮ ፋና እንደዘገበው ተፈቺዎቹ ጥቅስ በጥፋታቸው መጸጸታቸውን አምነዋል። በዛሬ ዕለት ከአርብ ጸሎት በኋላ በአንዋር መስጊድ የሙስሊሙ ማህበረሰብ አባላት የ2007 ዓ ም ትን የመጨረሻውን ሰላማዊ ሰልፍ አካሂደዋል። ዛሬ ድንገተኛ ተቃውሞ ተደረገበት ላይ የተለያዩ መፈክሮች ነበሩ። ከእነዚያውም መካከል የአስኩነባህኑ ወኪል ጭቆናዊ ቃ ትግላችን ይቀጥላል፣ ና አንበገንና፣ ፍርድ አንቀበልም የሚል የተለያዩ ፍርዶች ነበሩ። አሁንም ቢሆን እዛ ሙስሊሙ ለአሚሮቹ ና ለኮሚቴዎቹ ያለውን ታዛዥነት እና ትግሉ በበለጠ ሂደት እንደሚቀጥል ወደፊት ስትራቴጂ በስቴፕ ባይ ስቴፕ እየተሻሻለ ትግሉም እየጠነከረ እንዲመጣ የመጀመሪያ ማረጋገጫ ነው ዛሬ የተደረገው ትግል ማለት ነው። በዛሬው ሰልፍ ከተሳተፉ ለደህንነታቸው ሲባል ስማቸውን ካልጠቀሱ የአዲስ አበባ ነዋሪዎች አንዱና የሰማ ነው። ከፖለቲካና ከሃይማኖት እንቅስቃሴዎች ውጪ በተለያዩ ወንጀል ተግባሮች ታስረው የቆዩ ሁለት መቶ ሰላሳ ስምንት ሰዎች መፈታታቸውን የፍትህ ሚኒስትር መግለጫው ያትታል። የግለሰቦቹን መፈታት በተለይ የፖለቲካ ታሳሪዎቹን መፈታት ለማረጋገጥ ወደ ተለያዩ ድርጅቶች የዝግጅት ክፍላችን ደውሎ ለማረጋገጥ ያደረገው ጥረት አልተሳካም። ጥረታችን ይቀጥላል። ዛሬ ቀደም ሲል እንደጠቀስነው በዩናይትድ ስቴትስ የመስከረም አንዱ የሽብርተኛ ጥቃት አስራ አራተኛ ዓመት ያ አሰቃቂ ዕለት በተለያዩ ዝግጅቶች እየታሰበ ነው። ከፔንስልቬንያ ሻንክስቪል ከተማ የአሜሪካ ድምፁ ኬን ፈራቦ ያጠናቀረው ዘገባ አክላ ቆንጅት ዘገባውን ሌላ ታቀርባለች። ፕሬዚደንት ባራክ ኦባማና ባለቤታቸው እንዲሁም የዋይት ሀውስ ሰራተኞች በተገኙበት ዛሬ ጠዋት በቤተ መንግስቱ መስክ ላይ እለቱ በህዝባዊ የህሊና ጸሎት ስነ ስርዓት ታስቧል። በኒውዮርክ የመስከረም አንዱ አሸባሪ ጥቃት ሰለባ የሆኑት ሰዎች ቤተሰቦች በተሰባሰቡበት ስነ ስርዓት የመታሰቢያ ደወል ተደውሏል። የሰለባዎቹ ስም ዝርዝርም ተነቧል። በመከላከያ ሚኒስቴር ፔንተገን ደግሞ ዛሬ ማለዳው ላይ የዚያን ለት አሸባሪዎች የመንገደኛ አውሮፕላኑን ያጋጩበት የህንፃው ጎን ግዙፍ የአሜሪካ ባንዲራ ለብሷል። ከዚያም በማስከተል በመከላከያ ሚኒስትሩ አሽተን ካርተር የተመራ የመታሰቢያ ስነ ስርዓት ተካሂደዋል። የዛሬ 14 ዓመት ልክ በዛሬው ዕለት የአልቃይዳ ሽብርተኞች አራት የመንገደኛ አውሮፕላኖችን ጠልፈው የተቀናጀ አጥፍቶ ጠፊ ጥቃት አደረሱ። ሁለቱን አውሮፕላኖች ከኒውዮርክ የዓለም ንግድ ማዕከል ሰማይ ጠቀስ ህንጻዎች ጋር አላተሟቸው። ሶስተኛውን የመከላከያ ሚኒስቴር ህንጻ ጋር አጋጩት። አራተኛውና አጥፍቶ ጠፊዎቹ ዋሽንግተን ለሚገኝ ኢላማ ያሰቡት ነበር የተባለው አውሮፕላን ደግሞ ፔንሲልቬንያ ክፍለ ግዛት ሻንክስቪል ውስጥ ተከሰከሰ። በገጠሪቱ ሳመርሴት ቀበሌ ሰማይ ላይ የተመዘገበው ታሪክ እነሆ ዛሬ አዲስ በተመረቀው የበረራ ቁጥር 93 ብሔራዊ መታሰቢያ የጎብኚዎች ማዕከል በተሰናዳ ኤግዚቢሽን ሊነገር ተዘጋጅቷል። ከላይ ወረደና እዚች እዝችጋ በአፍንጫው ተከሰከሰ። በአሜሪካ ታሪክ ወሳኝ ከሆኑ ክስተቶች አንዱ የሆነው ያ ቀውጢ ቀን እነሆ ዛሬ 14 ዓመት ሞላው። ዛሬ አካባቢው ጸጥ ረጋ ብሏል። እለቱ ለጎርደን ፌልት በግላቸው በሐዘን የተመቱበት ነበር። አንዳንድ ጊዜ እውነት እንኳን አይመስልም። የምንወዳቸው ሰዎች የሞቱበት አኳኋን በሀገራችን ታሪክ ትልቅ ቦታ እንደሚኖረው ወዲያውኑ ነበር የተረዳ ነው። በበረራ ቁጥር ዘጠና ሶስት ላይ የአውሮፕላኑን መሪ ከጠላፊዎቹ እጅ ሊነጥቁ ከሞከሩት ተሳፋሪዎች መካከል አንዱ የጎርደን ፌልት ወንድም ኤድዋርድ ነበሩ። ኤድዋርድ ፌልትና ሌሎችም ተሳፋሪዎች ህይወት በእነዚያ የሰላሳ አምስት ደቂቃዎች ውስጥ ምን ይመስል እንደነበር በአዲሱ የመታሰቢያ ማዕከል በተለያዩ ቁሳቁሶችና ማሳያዎች ሊነገር ነው። የነ ኤድዋርድ ቤተሰቦችም ያን የሚመለከቱ ጎብኚዎች የሞቱብን ሰዎች የፈጸሙትን ታላቅ ተግባር ሙሉ በሙሉ ይረዱበታል ብለው ተስፋ ያደርጋሉ። እነኛ አርባ ጀግኖች እነማን እንደነበሩ አንድ ላይ ሆነው የወሰዱት እርምጃ የዛን ዕለት ጠዋት የምክር ቤቱን ህንጻ ካፒቶልን እንዴት እንዳዳነውም ይገነዘቡበታል። ጎርደን ፌልት የሚኖሩት ከስፍራው ብዙ ኪሎ ሜትሮች ርቀት ላይ ኒውዮርክ ውስጥ ይሁን እንጂ ስፍራውን በአመት ስድስት ጊዜ ይጎበኛሉ። እኔ የምፈልገው ሰዎች ይህን መታሰቢያ ማዕከል ጎብኝተው ሲወጡ እኔ በሆን ኖሮ አድርገው ነበር የሚለውን እንዲያሰላስሉ ነው ይላሉ ጎርደን ፈልት። ቪኦኤ ይህ የአሜሪካ ድምጽ ሊሰማው ሰሎሞን ሕፃን ዮሐንስ ነው። እኛ መጽሔቱን ስንዘጋ የምንዘጋበትን ሙዚቃ ተካለን። ዛሬ ሕፃን ዮሐንስ ያሳድግልን እንላለን። አመት በዓል ስለሆነ ደስታቸውን አድማጮች በተለያየ መንገድ ነው የሚገልጡልን። እሺ እግዚአብሔር ይህንን አዲስ አመት ይባርክልን መልካም ዘመን የተቀደሰ የ2008 ዓ ም ይሆንልን ብሎ ከዋሽንግተን አድማጫችን ቴዎድሮስ አበበ ወቅታዊ ግጥም ልኮልናል። ለነገ ይዘናታል። ሌላም አለን ከብራስልስ ቤልጅግ ያሬድ በላይነህ ያደረሰን ነው። የጊዜ ባለዕዳ ይላል ርዕሱ። የሰው ልጅ ሕልውና በምድር ላይ እውን ከሆነ ጊዜ አንስቶ ሰው በማህበራዊ መስተጋብሩ አክብሮት ሰጥቶ ከሚያከብራቸው አንዱ አዲስ ዓመት ነው። አዲስ ዓመት የለውጥ፣ የመታደስ፣ እንደገና የመነሳት ተምሳሌት ነው። የሰው ልጅ በሩጫ የተሞላውን ምድራዊ ሕይወት ቆም ብሎ የሚቃኝበት ነገን፣ በተስፋ የሚያበት ብሩህ ቀን ነው ይላል አድማጫችን። እንኳን አደረሳችሁ ስንባባል የጊዜ ባለቤት ልዑል አምላክ ዘመንን ባርኮ ለሰው የሚሰጥ እንደሆነ ተቀብለንና አምነን ነው። ይሁን እንጂ ሰው በተሰጠው የጊዜ በአግባቡ ካልተጠቀመ የጊዜ ባለዕዳ ነው። ዛሬ ዓለም በብዙ መልኩ ተዥጎርጉራ ረሃብ፣ ጦርነት፣ ቸነፈርና ድርቅ ሲያምሳት የምናየው የሰው ልጆች በተሰጣቸው ዘመን በአግባቡ የመጠቀምና ያለመጠቀማቸው እውነት የፈጠረው ነው። ማንም የዘራውን ያጭዳልና ዘመናቸውን ለሕዝባቸው ዕድገት፣ ለውጥ ለትውልዳቸው ፍሬ የሚሆን ቁም ነገር የሚሠሩበት ዛሬ ላይ ነው። ነገን ብሩህ ለማድረግ ሲተጉ በተቃራኒው ደግሞ አስር ሕይወት ያላቸው ይመስል ባልጠግባይነት ህዝባቸውን ለጦርነት ለስደትና ለሰቆቃ የሚዳርጉ አያሌ ናቸው። እኛስ ከየትኞቹ ወገን እንሆን? ምሩን ብለን የሾምናቸው መሪዎቻችን፣ የሕዝብን አደራ የተሸከሙ ባለሥልጣናት በአዲሱ ዓመት ለሕዝባቸው ምን አስበው ይሆን? የሕዝባቸውን ሕይወት ብሩህ ለማድረግ ምንስ ያህል ተዘጋጅተዋል? አዲስ ዓመት በአዳ አበባ ደምቆ በጸደይ ብሩህ ቀን አሸብርቆ እነሆ በረከት እነሆ የመታደስ ብሥራት ብሎ ብሩህ ፊቱን ሲያሳያቸው እነዚህ የሕዝብ ባለ አደራዎች የት ይሆኑ ምን ይሆንስ? የሚያስቡት ዘመን ሳይቆም እንደሚያልፍ ባቡር ነው። ተሳፋሪው ደግሞ ሰው ነው። ታዲያ ሰው በጊዜ ታዝሎ ክፉም ሆነ ደግ አሻራውን ጥሎ ያልፋል። ቆይቶም ለታሪክ ፍርድ ይቀርባል። በየቆምንበት አውድ ሁላችንም አደራ ተሸክመናል። ይህ አገር የሕዝብ የትውልድ አደራ። ከተጠያቂነት ለማምለጥ ባለንበት የሥራ መስክ ፍሬያማ መሆን ይጠበቅብናል። ያ የጋራ ጥረት፣ ያ የጋራ ትግል አገርን ይለውጣል ለትውልድ ተስፋ ይሆናል። ይህ ነው የአዲስ ዓመት አዲስ ተስፋ እንጂማ ሰው በተግባር ኖሮ ካልሰራበት ዘመን በራሱ ምንድን ነው? ቀንን ከቀን ምን ይለየዋል? እኛውነን የዘመን ባለቤቶችና ጌቶች ካልሰራንበትም የዘመንና የጊዜ ባለዕዳዎች። እና የብራስልሱ አድማጫችን የራሳቸውን አስተያየት ሰጥተውናል። ከዓመት ባል ጋር የተያያዘ ከአውደ አመት ጋር ግንኙነት ያለው በመሆኑ በስፋት የደንበታል። እናመሰግናልና አድማጫችን እርሱንም እንኳን ለአዲስ ዓመት አደረሰዎት። ይህ የአሜሪካ ድምፅ ነው። አድማጮች፣ አዲስ ዓመት እየተከበረ ነው። ዋዜማው ሰዓታችን ከምሽቱ ሶስት ሰዓት ከ29 ይላል። የአዲስ አበባ ነዋሪ የዘንድሮውን የ2008 መግቢያ ዋዜማ እንዴት እያከበረው ነው? ለነገስ፣ ለእንቁጣጣሽ እንዴት እየተዘጋጀ ነው? ሰለሞን አባተ አዲስ አበባ ደውሎ ከዘጋቢያችን እስክንድር ፍሬው ጋር ተወያይቷል። እስክንድር እንዲህ ይላል። እስክንድር፣ እንደምን አመሸህ። እንኳን አደረሰህ ለአዲሱ አመት። እንኳን አብሮ አደረሰን ሰለሞን እንኳን አደረሳችሁ። አመሰግናለሁኝ። እስክንድር የት ነው አሁን ያለኸው? ን ያለው ሰለሞን በአዲስ አበባ ኤግዚቢሽን ማዕከል ነው። ዛሬ አዲሱ ዓመት ለመቀበል በተለያዩ የከተማ አካባቢዎች ከሚካሄዱ የሙዚቃ ዝግጅቶች አንዱ እየተካሄደ ነው። እንዴት ነው ለመሆኑ የሰው የአዲስ ዓመት ስሜት ስትመለከተው እስክንድር? አሁን እንግዲህ ሰለሞን አዲስ ዓመት በኢትዮጵያ ውስጥ ከሚከበሩ በዓላት ሁሉ በተለየ ድምቀት የሚከበር ነው ማለት ይቻላል። ሙስሊም ክርስቲያኑ፣ ልጅ አዋቂው ሁሉም የህብረተሰብ ክፍል በጋራ የሚያከብሩት በዓል ነው እንደምታውቀው። በዚህም ምክንያት የበዓሉ ድባብ እንግዲህ በጣም በተለይም የዋዜማው ድባብ በጣም ደማቅ እና ልዩ ነው። ሰለሞን ይህ እንግዲህ የአዲስ አመት ዋዜማ ወይም የአዲስ አመት በዓል ሰዎች እንግዲህ ለአንድ ቀንም ወይም ለተወሰነ ጊዜም ቢሆን ነገሮችን ሁሉ ረስተው በአዲስ ተስፋ የሚሞሉበት መጪውን ደግሞ በጉጉት የሚጠብቁበትና የሚያቅዱበት ነው። ከዚህም አንጻር ይመስላል በርካቶች እንግዲህ ለዚህ በዓል ዝግጅት እያደረጉ አዲሱን ዓመት ለመቀበል እየተዘጋጁ ይገኛሉ። በየቤቱ የሚካሄደው ዝግጅት እንደተጠበቀ ሆኖ ሰለሞን፣ በተለያዩ መዝናኛ ቦታዎችም በሆቴሎች እና በሌሎችም መድረኮች የዋዜማ የሙዚቃ ድግሶች ተዘጋጅተዋል፣ እየተካሄዱም ይገኛሉ። ይህ ደግሞ በግል ሆቴሎች እና ተቋማት እንደዚሁም በመንግስት በራሱ ጭምር የተዘጋጀ ነው። ይህንን ወደ በኋላ ላይ ይመለስበታል። ምክንያቱን፣ ነገር ግን አሁን እዚህ በአዲስ አበባ ኤግዚቢሽን ማዕከል እንደዚህ የሙዚቃ ዝግጅት እየተካሄደ ነው። በጊዮን ሆቴል ደግሞ ሰለሞን አስቴር አወቀና ወጣቱ ድምፃዊ ማዲንጎ አፈወርቅ ዝግጅታቸውን የሚያቀርቡበት የሙዚቃ ድግስ ተዘጋጅተዋል። በሚሊኒየም አዳራሽ ደግሞ እንደዚሁ ልዩ የሙዚቃ ዝግጅት እየተካሄደ ይገኛል። አሁን በዚሁ ደቂቃም ጭምር ማለት ነው። እነዚህና ሌሎች እንግዲህ ያልጠቀስኳቸው የዋዜማ ዝግጅቶች በተለያዩ አካባቢዎች እየተካሄዱ ነው እና የአዲስ አመት ድባብ በተለይም በአዲስ አበባ ይሄንን ይመስላል። ሰለሞን፣ ከእነዚህ የሙዚቃ ድግሶች በተጨማሪ ስ ያለው የሰው ስሜት የአዲስ አመት መንፈሱ ምን ይመስላል? አንተ እንዳየኸው በየሰፈሩ ማለት ነው። አንተ በምትኖርበት አካባቢ ወይም በሌሎች አካባቢዎች ሰሞኑንም ተንቀሳቅሰ ካየኸው፣ ካነጋገርካቸው ሰዎች እንዴት ነው አዲሱን አመት እየተቀበለ ያለው ሰው? ሰለሞን፣ ሰዎች ለተወሰነ ጊዜም ቢሆን ምናልባትም ሁኔታዎችን ሁሉ በመርሳት ሊሆን ይችላል፣ በአዲስ ተስፋ የሚሞሉበት እና አዲሱን አመት በጉጉት የሚጠብቁበት ነው ይህ በዓል። ምንድን ነው የሚጠብቁት? ምንድን ነው የሚናገሩት? ወይም ደግሞ የሚረሱት ነገር ምንድን ነው? መርሳት የሚፈልጉት ነገር እንግዲህ በሁለት የተከፈሉ አስተያየቶችን ነው እዚህ ላይ መናገር የሚቻለው ሰለሞን። ሰሞኑን ተዘዋውሬ ያነጋገርኳቸው አንዳንድ የአዲስ አበባ ከተማ ነዋሪዎች እንዳሉት ከፊሎቹ በአዲሱ አመት ነገሮች እንደሚሻሻሉ በግል ህይወታቸውም ሊሆን ይችላል በሀገር ደረጃም፣ በኢኮኖሚውም፣ በፖለቲካውም በኩል ሁኔታዎች እንደሚቀየሩ እንደሚሻሻሉ ተስፋ የሚያደርጉና በዓሉን በተስፋ የሚያከብሩ ናቸው። ሌሎች ደግሞ ምናልባትም ሰሞኑን ያናገርኳቸው አንዳንድ የከተማዋ ነዋሪዎች ምንም አዲስ ነገር አንጠብቅም፣ የሚቀየረው ዘመኑ ብቻ ነው እንጂ ከዚህ በኋላ ያለው ሁኔታም እንደዚሁ ባለበት የሚቀጥል ነው። እንዲሁም ቃል በቃል ለመግለጽ ያህል የቆዘመ ህይወት እንደተለመደው ይቀጥላል ሲሉ አስተያየት የሰጡም አሉ። በሌላው ወገን ያሉት ማለት ነው እና ሌሎች ደግሞ በሶስተኛ ደረጃ ልናስቀምጣቸው የምንችለው አዲስ ዓመት ማለት ጊዜው ነው የሚቀየረው፣ የዘመን መቁጠሪያው ነው የሚቀየረው እንጂ አዲስ ዓመትን አዲስ የሚያደርገው ራሱ ሰው ነው። ጊዜውን ልንሰራበት ይገባል። በእጃችን ነው ያለው ሁሉም ነገር። ስለዚህ አዲስ ዓመት ስለመጣ ስላልመጣ አይደለም። እሺ፣ መልካም ምሽት ለአንተ። አድማጮች ሰለሞን አባተ እግረ መንገዱን እዚያው አዲስ አበባ ከሚገኘው ከንጉሴ አክሊሉም ጋር ተነጋግሯል። ስለ አዲሱ ዓመት ያለውን እንዲያጋራው ነበር ይቀጥላሉ። ንጉሴ እንደምን አመሸህ? እንዴት አመሸ ሰለሞን? እግዚአብሔር ይመስገን። እንኳን አደረሰህ ለአዲሱ ዘመነ ዮሐንስ። እንኳን አብሮ አደረሰን እኛንም አድማጮቻችንንም። አሜን። እስቲ ምን ይዘህልን ይሆን ዛሬ? እንግዲህ ሰለሞን እንደምታውቀው ጳግሜ ስድስት ነው ጳጉሜ ስድስት የምትሆነው ደግሞ በአራት አመት አንድ ጊዜ ነው። እንደ ዘንድሮ ከዘመነ ሉቃስ ወደ ዘመነ ዮሐንስ ስንሸጋገር ማለት ነው። ያም ደግሞ እንግዲህ ርዕሰ አውደ ዓመት ቅዱስ ዮሐንስ ይባላል። ነገ ያው መስከረም አንድ ቀን ነው ሁለት ሺህ ስምንት አመተ ምህረት መሆኑ ነው። ርዕሰ አውደ ዓመት እንለዋለን፣ ቅዱስ ዮሐንስም እንለዋለን። ቅድም እንዳልኩ ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ድጓ በተሰኘው አብይ የዜማ ድርሰቱ የመጀመሪያ ያደረገው ብፁህ አንተ ዮሐንስ የሚለውን ነው። በዓሉ በክርስትናም ሆነ በእስልምና እምነት ተከታዮች ዘንድ በጋራ ኢትዮጵያዊ ስሜት የሚከበር ነው። እንደውም ሰለሞን ታስታውስ እንደሆነ በዚህ ቀን እኮ በተለይም በንጉሠ ነገስቱ ዘመን በኋላም በደርግ የቀጠለ ይመስለኛል። ኢትዮጵያና ኤርትራ የተዋሃዱበት ቀን ሆኖ መስከረም አንድ ቀን ከዘመን መለወጫ ጋር አብሮ ይከበር ነበር። እንግዲህ ሁለት ሺ ሰባት የጎመን ምንቸት ሆኖ ሊወጣ፣ ሁለት ሺ ስምንት ደግሞ የገንፎ ምንቸት ሆኖ ሊገባ ከአሁን በኋላ ስምንት ሰዓት ስምንት ደቂቃ ስምንት ሴኮንድ ስምንት ሽርፍራፊ ሴኮንዶች ብቻ ይቀረዋል ብዬ ብል የእናንተስ የአድማጮቼና የአዘጋጆቹ ሰዓት ምን ይላል? ለሁሉም ማብራሪያውን የዕለቱ ፕሮግራም አስተናጋጆች እንዲሰጡ ለነሱ ትቸዋለሁ። ለመሆኑ ጳግሜ ስድስት በመሆኗ የተለየ ትርጉም አላት? ምንስ የምታመጣው ለውጥ አለ? ፋሲል ጣሰው በዩኒቲ ዩኒቨርሲቲ የኢኮኖሚክስ መምህርና የክፍሉ ኃላፊ ነው። ጳግሜ ስድስት የሚል መጽሐፍም አሳትሟል። እሱን በሚመለከት ከሰጠኝ ማብራሪያ በዚህ መጽሐፍ ውስጥ አዲሱ ነገር ጳግሜ ስድስትን ተከትሎ የሚመጣው አመት ምድብ አንድ አመት ነው የሚባለው። ምድብ አንድ አመት ማለት መስከረም አንድ ሁልጊዜ ሴፕቴምበር አስራ ሁለት ላይ ነው የሚውለው፣ ጳግሜ ስድስት ስትሆን ነው። ጳግሜ ስድስት በኋላ ማግስት የሚውለው አመት መስከረም አንድ ሴፕቴምበር አስራ ሁለት ነው። በእነሱ ይሄ ለዘላለም የማይቋረጥ ይሄ ምድብ አንድ አመት ይባላል። ይሄ አመት ወደኋላ ራሱ አራት አራት እያሳብን ስንጎትተው መስከረም አንድ ዜሮ ዓመተ ምረትን የኢየሱስ ክርስቶስ ልደትን ሲነግረን ያ እለት ሴፕቴምበር አስራ ሁለት ሰባት ኢዲ ነው በነሱ እስካሁን የኢየሱስ ክርስቶስ ልደትን አላገኙ ነበረ። በኢትዮጵያ ቀን መቁጠሪያ ህግትን ማግኘት ተችሏል እልሃለሁ። ስለዚህ ሁለት ሺ ስምንት አመት ኢየሱስ ክርስቶስ የተወለደበት መስመር እና ትልቅ ትልቅ የተለየ አመት ነው። እንደገና ጳጉሜ ስድስት በእጅ ሰአትና በቀን መቁጠሪያ ተመዝግቡ ስላለቀ የመጀመሪያው ስትንፋስ መነሻው ሁለት ሺ ስምንት ነው። ሁለት ሺ አስራ አንድ ላይ ጳጉሜ ስድስት ይውልና እንደገና ሁለት ሺ አስራ ሁለት የሁለት ሺ ስምንት መንገድ ስለሚጀምር፣ ስለዚህ ሁለት ሺ ስምንት የተለየ ዓመት ነው። ፍጹም ፍጹም የተለየ ነው። ስለዚህ ሁላችንም በአዲስ መንፈስ የምንነሳበት ምክንያቱም የሁለት ሺ ስምንት የአራቱን ዓመት ውህደት ስለሚይዝ ነው። አሁን ይሄ ሁለት ሺ ሰባት የአራቱ የሶስት ምድብ አራት አመት ማብቂያው ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እንደምንላቸው እንደምንላቸው ይሄ ማጠናቀቂያው ነው። አመሰግናለሁ። ፋሲል ጣሰው። የዛሬው የእንቁጣጣሽ ባህላችን ጨዋታ እንደ ሁልጊዜው ሁሉ አዲስ አበባ ሳይሆን ወደ ደቡብ ክልል ዲላ ይወስደናል። ሰብለ መዝሙርና ትዕግስት መንገሻ የዚያው አካባቢ ተወላጆች እና አርቲስት ጓደኛሞች ናቸው። እሺ እኔ አርቲስት ሰብለ መዝሙር እባላለሁ። ለመጀመሪያ ጊዜ የደቡብ ብሔር ብሔረሰብ ሌምቦ የተባለውን የዘፈንኩኝ ነኝ። ከዛም በኋላ ሌላ በርከት ያሉ ሙዚቃዎችን ነጠላ ዜማዎችን ምሰርቻለሁ። እንዲሁም ጓደኛ የሆን አብረን የምታዜመው አርቲስት ትዕግስት መንገሻ ቀደም ብሎ በልጅነቷ አብረን ነበር የምንሰራ የነበረው። ኋላ ላይ ግን ያው ወደ ራሷ የሆነ የህይወት ግል ተዳደሪ ነው የገባችው አርቱን እዛ ላይ አቁማ ማለት ነው። ግን ያው የድሮ ትዝታ እንዳለ አለ። አበባዬ ሆይን ይሄ ሌምቦ ያልሽሆን፣ እስኪ ድንገት እንደው የሚያስታውሱ ሰዎች ካሉ ትንሽ ወይም አዜመሽ እንደው። ወደው ሌምቦ ይሀማ ሌምቦ ሊዳ ይሀማ በቲሎ e hamana ra e hamane chira e na nana ho ገያዋ ማ ይበቃ በጣምሩ። ይህንን የሁለት ሺህ ስምንት ዓመተ ምሕረትን አዲስ አመት ዋዜማ ቪኦኤ ላይ ያደመቃችሁት ነው። እንቁጣጣሽ ጨፍራችሁ ነበር እስኪ፣ ከትዕግስት ትዕግስትማ? እሺ፣ አዎ፣ ጨፍረን ነበረ። በልጅነታችን ብዙ ጨዋታዎችን፣ ብዙ መልሶቹን አሳልፈናል። እንዴት ነበር ሲጨፍሩ? ምን ትለብሱ ነበር? ምን ትይዞ ነበረ? እንዴት ነው በየቤት ጊዜ ዞር አልክ ትጨፍሩ የነበረው? የሀገር ባህል እንለብሳለን። ቄጤማ ቆርጠን በዋዜማው እናዘጋጃለን። ያን ቄጤማ ይዘን ከበሮ ይዘን በጠዋት ተነስተን አደይ አበባ በአንድ ላይ እንይዛለን። በየቤት ዞር ከጨፈርን በኋላ ያንን ቄጤማ እየሰጠን እንመለሳለን። የቡሄ ጨፋሪዎች ዳቦ ነው የሚሰጣቸው ወይስ ምን ነበር? ዳቦ ነው ሙልሙል። ይሞለሞልና ይዘጋጃል። ያ ዳቦ ያውይ ብለው ሲመለሱ አንዳንድ ሙልሙል ይሰጣቸዋል። ሰብለ የምት እዚህ ላይ እስ አሁን እንግዲህ በልጅነቴ ገጠር ውስጥ ጭጩ ገብርኤል እየተባለ የሚጠራበት የተወለድኩበት አካባቢ ነበር ያለሁት። ቤተሰቦቼ እዛ ነው እኛን የወለዱን። ጌዴው ነው የተወለድኩትኝ። ለረጅም ጊዜ ሲዳማ ስለኖርኩኝ ነው ቀድሜ ሲዳማውን የዘፈንኩት። በኋላም ጌዴኛውን ዘፍኛለሁ እና እኛ እንቁጣጣሽ ጣይ ስንጫወት ያው ጓደኛዬ እንዳለችው እንግጫ ለቅመንም ብለን ከእኛ ጋራ ከጌዲዮ ልጆች ጋር ብሬ እንግጫ ለቅሜ ልክ አባይሾ ሲባል ስንሄድ ዳቦም ይሰጠናል፣ ብርም ይሰጠናል። የልጅነት ጊዜ ያሳለፍነው በእነዚያ አይነት ሁኔታ ነው እና አሁን ድሮ የተወለድኩበት አገሬን ያስታውሰኛል። ስለዚህ ደስ ይለኛል። እንቁጣጣሽ እንዴት ነው ደስ የሚል አመት በዓል! በጣም ደስ ይላል። ከሁሉም አመት በዓል በጣም ደስ የሚለኝ በዓል ቢኖር እንቁጣጣሽ

እንግዶችን ሰብለ መዝሙርንና ትዕግስት መንገሻን ከልብ አመሰግናለሁ። እንዲሁም የፕሮግራሜ ተባባሪ የሆነውን አርቲስቶቹን በማቅረብ አቶ ግርማ ሀብቴንም እንደዚሁ አመሰግናለሁ። ለዛሬ በዚሁ ይበቃኝ። ሰለሞን በጣም አመሰግናለሁኝ። ንጉሴ፣ እሺ እሺ፣ አመሰግናለሁ። መልካም በዓል ይሁንልህ። አሜን አሜን። ደግሞ የእኛኑ ሰሎሞን አባተን እናመሰግናለን ወዳጄ ንጉሴ ምንም አላስተረፈልን ለእሁድ ለራዲዮ መጽሔት ከያዘው ሁሉ ትንሽ ሳያቁ ነጣጥር አልቀረም አንድ ሁለት ነገር ልበል አንደኛ የእንቁጣጣሽ አከባበር ለልጃገረዶች ብቻ ሳይሆን ለወንዶችም በጣም ብዙ የሚታወስ ነገር አለው ልጃገረዶች እንግጫ ነቅለው አባዬ ሆይ በየቤቱ ሲሄዱ እኛ ድሮ ጎረምሶቹ ደግሞ ጥሻ ስር ተደብቀን ምን እንደምናረግ አልነግርህም ሰሎሞን። እና የአይጥና የድመት ፍጥጫ ነበረበት አንዱ፣ እና ይሄም ትውስታ አለ። ሌላ ንጉሴ የቤት ስራ ሰጥቶናል። ስምንት ሰዓት ቀረ ነው ያለው ኢትዮጵያ እንቁጣጣሽ ተብሎ ሊበሰር። አዎ ከአሁን ስምንት ሰዓት ወይ ከስቱዲዮ ከወጣን ከስምንት ሰዓት በኋላ ኢትዮጵያ ይነጋል። አስራ ሁለት ሰዓት ይሆናል፣ ከንጋቱ እንቁጣጣሽ ይባላል። ለእኛ ደግሞ እዚህ ላለነው ወደ አስራ አምስት ሰዓታት ገደማ ይቀራል። 15 ሰዓት ጠብቀህ እንግዲህ ዶሮህን አዘጋጅተህ ሰሎሞን መመገብ ነው። እንቀጥላለን። የእንቁጣጣሽን ዋዜማ አከባበር አሁንም አዲስ አበባ እንቆያለን። ሌላው ዘጋቢያችን መለስካቸው አመሃ አለ። ነገ እንቁጣጣሽ ነው። ዛሬ ዋዜማ ነው። በኢትዮጵያ የዘመን አቆጣጠር አዲስ አመት የሚጀመርበት ቅዱስ ዮሐንስ ርዕሰ አውደ ዓመት በበዓሉ ዋዜማ ገበያው ሁሌም ይደምቃል። ዋጋውም ዘወትር ከሚታየው መለየቱ የተለመደ የታወቀ ነው። መለስካቸው አመሃ በእንቁጣጣሽ ዋዜማ ያለውን ገበያ ቃኝቶ ነበር። በአዲስ አበባ ከተማ በተለይ በበዓል ጊዜ እጅግ ደማቅ ከሆኑ ገበያዎች ወይንም የገበያ ስፍራዎች አንዱ ሳሪስ ገበያ ነው። የሳሪስ ገበያን ለማታውቁት በደቡብ አዲስ አበባ የሚገኝ ሲሆን ወደ ደብረ ዘይት ወይንም ቢሾፍቱ የሚወስደው መንገድ ለሁለት ይከፍለዋል። አሁን ደግሞ የከተማው ቀላል ባቡርም ተጨምሯል። መጀመሪያ ያመራሁት የቀድሞውን የባቡር ሀዲድ ተከትሎ በገበያው በስተሰሜን ወደሚገኘው በክተራ ነበረ። እዚህ ለጥቂት ደቂቃዎች የገዥና ሻጭ የዋጋ ድርድር ስሰማ ቆየው ና አንዱን ገዢ ጥያቄ አቀረብኩላቸው። ምን ይመስላል ገበያ ውስ ገበያው እንግዲህ እንዳየነው ው ምንም የሚያቀራርብ አይደለም። አሁን ጥሪው በጣም ብዙ ነው ብዙ ነው። አራት ሺ አምስት ሺ ይላሉ። በሬ ምን ያህል እንደምንገዛ እንግዲህ፣ ተወደደ ውድ ነው ብለን ነው ገና ገበያው ገና መምጣት ስለሆነ እያየን ነው እያየን ነው። አሁን ገና እንዴት ነው የባህል ገበያ? የባህል ገበያ እንደ ጠበቅ ነው አይደለም። ትንሽ ው በመጠኑ ልዩነት አሳይቷል። ማለት ተወዷል ወይስ ተወዷል? ባለፈው ሳምንት ብዙ መካከለኛ ነው የበግ ዋጋ ሲባል ነበረ። ዛሬ ግን ያው እንደ ጠበቅ ነው አይደለም ተወዷል ተወዷል። ምን ያህል ጨመረ? እንደው ከምትገምቱት አይ ባለፈው ሳምንት ሊሆን የነበረው ያው እስከ ዘጠኝ እስከ አንድ ሺህ እናገኛለን እንደና በጅሉ ነበር። አሁን ሰሞኑ ግን ከአስራ ስድስት በላይ ነው እንደዚህ የሚጠሩት ሁሉም አስራ ስድስት ማለት አንድ ሺህ ስድስት መቶ ማለት ነው። ከዛ በላይ ነው የሚጠሩት። አዎ እና ገዥና ሻጭ ብዙ አልተገናኙም። ሬጅና ሻጭ ብዙ አልተገናኘም። እንግዲህ ሲቀስ ብለን ደግሞ ከሰዓት እናየዋለን ብለን የሚቀመስ አደረግነው ነው ነው። እናንተስ እንዴት? ሻጮች ረክሰዋል፣ ልትሰወዷል? በበዓሉ አንፃር በጣም አልተወደደም ነው የምትለኝ? አሪፍ ነው። ብዙ ገዢዎች አሉት አሉ። ቆንጆ ነው። ከበዓሉ አንፃር ተወደደ አይባልም። ያው መጠነኛ ነው ጭማሪው ጭማሪ ያው እስከዚህ ምን ያህል ጨመረ እስቲ። አንተ አሁን ባለፈው የባህል ሰሞን ምን ፋሲካ ነበር አይደል? ከዚያ ወዲህ ምን ያህል ጨመረ እስቲ? ብዙም አልጨመረም። እስከ ሁለት መቶ ሦስት መቶ ብር ጭማሪ ነው። አሙኩት እስከ 3000 ብር አለ። እሺ፣ መጠነኛ የሚባለው እስከ ሺህ ስምንት መቶ ብር እስከ ሁለት ሺህ ብር ይሸጣል። ያው ተመጣጣኝ ዋጋ ነው። ትንሽ ውስጥ ትንሹ እስከ ስምንት መቶ ብር እስከ አንድ ሺህ ብር አሉ። ስምንት መቶ ብር አለ? አዎ መጠነኛ ጠቦት የሚባለው። አሁን እዚ የጣናት እሺ መዞ ከዚ ከማይ እስከ ስምንት መቶ ብር ነው የሚሸጡት። እነዚህ እስከ አንድ ሺህ ብር አሉ። በዓል ነውና ያው ከየ አቅጣጫው ይገባል፣ ዋጋውም ያው እንደዛው ትንሽ ይጨምራል። ወደ ኋላ የተመልሼ በደቡብ አቅጣጫ ዶሮ ተራ ገባሁ። સંત્રો સાંડી መቶ ሰማንያ ምናምን ጨምሯል። የመቶ ብር የሰማንያ ብር ልዩነት። በዶሮ ንግድ ቆይቻለሁ ያሉኝን ነጋዴ የአሁኑን ዋጋ ሁኔታ ጠየኳቸው። ዶሮ ጨመራ ምን ያለው አሁን እንደው ጥሩ ትልቅ የምትሸጠው

እና ገዢ ታገኛላችሁ፣ ወደ ማለት ነው። ገዢ ገዢ ያው የሚፈልግ ይወስዳል። አመት በኋላ ለቀቅም ሲል ደግሞ ሊለቅ ይችላል። ከዛ ነው አንዱ እንዴ? ነው እናንተ ተወዶባቸዋል። ጥሩ ነው። አመት በዓልን አስመልክቶ የተወሰነ ጭማሬ አለው። ምን ያህል ጭማሬ አለው? በፊት ከሃምሳም ከስልሳም ይሸጥ ነበር። አሁን ግን ሶስት ከሰዓት አምስት እንደዚያ ነው። ጥሩ ነው። ገበያ አለ። እንቁላል እጥረት አለ። ብዙ ሰው ይገዛል ማለት ነው። በመጨረሻ የሳሪስ ገበያን ቃዊ ክፍል ለመቃኘት መንገዱንና የቀላል ባቡሩን ሀዲድ ተሻገርኩ። እዚህ ቅመማ ቅመሙ፣ ሽንኩርቱ፣ ቅቤው፣ ማር፣ የተለያዩ አልባሳት ይሸጣሉ። ያተኮርኩት በቅቤ ዋጋ ላይ ነበረ። በነገራችን ላይ የቅቤው ዋጋ እንደመጣበት አካባቢ ይለያያልና ለቅቤ ነጋዴዋ ያቀረብኩላቸው የመጀመሪያ ጥያቄ ከየት ነው የምታመጡት? ከሰሎም ከደብረ ብርሃንም ከጎጃምን። ቦታ ነው ቦታ ነው የሚወድደው የትኛው ነው? ሸሎ ነው። ስንት ነው? መቶ ዘጠና ኪሎ። የደብረ ብርሃንስ? ደብረ ብርሃን መቶ ስልሳ ነው። የጎጃምስ? ጎጃም መቶ እንዴት? በአሁኑ ጊዜ ጨምሯል ከዓመት በዓሉ ጋር በተያያዘ ወይንስ አልጨመርም? ምንም፣ ሁለት መቶ ብር ነበር ግንቦት ላይ። አሁን ክረምት ነው ቀነሰ። በዛው በቀነሰበት ዋጋ ነው ያለው። በኢትዮጵያ ውስጥ ምናልባት በዓል ከሚበዛባቸው ወራት የመጀመሪያው መስከረም ሳይሆን አይቀርም። እንቁጣጣሽ፣ ደመራና መስቀል በመስከረም ይከበራሉ። ይሄ ደግሞ ወጪን ይጠይቃል። በዚህ ላይ ደግሞ ለልጆች የትምህርት ቤት ልብስ፣ መጽሐፍት፣ ደብተርና የመሳሰሉ የትምህርት መሣሪያዎችም የሚገዙበት በዚሁ ወር ነው። ከመስከረም ፌሽታና ደስታ ጋር እነዚህ ሁሉ ይሰላሉ። ለሁላችሁም የደስታና የብልጽግና ዘመን እንመኛለን። Oh, the land in, the <foreign language> the

آب و آیه بر مدادی کننده آب و آیه نیاسی سایی کننده انتکو تاتاشی انتکو تاتاشی مابل <سؤال> بوش مهام این کار متنشی انتکو تاتاشی یادی آب و آب آب و آب و آب نسری روان زمین زمین زمین از ماچوچانیم تلویزیو پروگرام سه تاگه بالوم ክርክር የቅርቡን የኢህአዴግ ጉባኤ ፋይዳና አንድምታ መነሻ በማድረግ የተጀመረ በተከታታይ የእሰጥ አገባ ቅንብር ነው። የሚከተለው በአዲሱ ዓመት ክብረ በዓል ልዩ ፕሮግራሞች ሳቢያ ለዛሬ ሙሉውን መቅረብ ያልቻለውን እሰጥ አገባ ከመጪው ሳምንት አንስቶ በተከታታይ የሚቀርበውን ክርክር ቅምሻ እናሰማችሁ። የክርክሩ ተሳታፊዎች አቶ ተማሃሪ ዮሐንስ በመቀሌ ዩኒቨርስቲ የፖለቲካ ሳይንስና ስትራቴጂክ ጥናቶች ትምህርት ክፍል መምህር ናቸው። የኢህአዴግን ፖሊሲዎችና አቅጣጫ በመደገፍ ይከራከራሉ። አቶ ፈቃደ ሸዋቀና በዚህ በዩናይትድ ስቴትስ የብሔራዊ የጤና ምርምር ተቋም የጥናት ባለሙያ፣ በቀድሞው የአዲስ አበባ ዩኒቨርሲቲ ለረጅም ዓመታት በመምህርነት ያገለገሉ ናቸው። እሳቸው ደግሞ የመንግስቱን ፖሊሲዎች በመቃወም ይከራከራሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አጠር ያለውን የማስታወቂያ ዝግጅቱን ቅምሻ ነው። ጥልቀትና ልማት ይልቁንም ደግሞ ኢህአዴግ መሪ እቅዱ የሚመራበትን እድገትና ትራንስፎርሜሽን ይላል። የእንግሊዝኛውን ቃል ለመለወጥ ልሞክር በተመጣጣኝ አማርኛ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል። ና ከዚህ በላይ አንገብጋቢ ርዕስ የለም፣ ድኅነትና ልማትን የተመለከተ ብለዋል። የሰብአዊ መብት፣ የዜጎች ነጻነት፣ ዲሞክራሲ እነኚህ አንገብጋቢ አይደሉም ወይ? ለእነኚህ ስፍራ ሰጥቷል ጉባኤው? አልሰጠም የሚል ነው ትችቱ። አቶ መሀሪ ልማት ዋነኛ አጀንዳችን ነው። ምክንያቱ ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይሄ ፍሬምወርክ ነው፣ የፒአርጌፍ አስተሳሰብ ነው ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርም፣ እድገትና የብልጽግና ሽግግር ያለን ቅድም በአማርኛ እሱን ለማረጋገጥ ያው መሪ ፓርቲ ነው ላለፉት አስር አስራ ሁለት ዓመታት ልማቱን እየመራ አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው። ሌላኛው አደጋ ደህንነት እንዳለ ሆነው የልማት ጥያቄም እንዳለው ነው የራሱ የድርጅቱ ያሰራር ጥንካሬም መርምረዋል። አጠቃላይ ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። ዝም ብሎ በአብዛኛው ፎርማል ነገሮችና የፕሮፓጋንዳ ኤፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ሜካኒካል ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አደለም። መች ተደርጎ ብቻ ሲታ የተደረገ ነው ስለ የሚታይ ስለ ልማት ብዙ ጊዜ የሚወራው በሀገር ውስጥ ኮንፍሊክትን ማስወገድ፣ ግጭቶችን ማስወገድ የሰብአዊ መብት ችግሮችን ለማስወገድ ለልማት የሚሆኑ ማህበራዊ፣ የህግ ሌሎች ነገሮችን ሳታመቻች ነጥለ ስለ ልማት ብቻ የምታወራበት ሁኔታ የለም። እንደዚህ አይነት ነገር የለም ለኢንሰል ካልሆነ በስተቀር እና ትልቅ አጀዳ ስትነጋገር ልማትን ስለሚያሳኩ ነገሮች ልማት የህግ ስርአት ያለበት ሁኔታ መኖሩን ዴሞክራሲያዊ ሁኔታዎች፣ የሰብአዊ መብት ሁኔታዎች በተለየ የህግ ስርዓት ያለበት መሆኑን ማረጋገጥ እና በዚያ አካባቢ ያሉትን ጉድለቶች፣ መደረግ ያለባቸውን ነገሮች አንስቶ አለመነጋገር ትልቅ ሸፍት የሚመስል እንደዚህ አይነት ነገር የለም። ማ ብቻው ሌላውን ጉዳይ ለብቻው ምናምን ህገ መንግስታዊ ጥበቃ የሚደረግለት የሰብአዊ መብት አንድ ሰው ሰው በመሆኑ ብቻ ሊከበርለት የሚገባ መብት በኢትዮጵያ እንዲከበርለት ቅድሚያ የሚሰጠው ነገር ሊሆን አይገባም ወይ? ቅድም ካሏቸውም አንዳንዶች ከድህነትና ልማትም መቅደም ያለበት ሰው መጀመሪያ እንደ ሰው እንደ ፍጡር ቦታ ሲኖረው ነው የሚለውን ነው የሚያስቀድሙት። ለእርሶ ልዩነት አለው? ይኸውልህ ምን መሰላለ አሁን እኔ እያልኩት ያለሁት ሰብአዊ መብት የትኩረት አቅጣጫ ወይ ደግሞ የዚ ጉባኤ ዋና ርዕስ መሆን የለበትም ወይ አልነበረበትም፣ አይደለም እያልክ ያለ። በዋናነት አንኳር ነጥቦች ናቸው። ድርጅቱ ዲሞክራሲያ ስርዓት እገነባለሁ ሲል የዲሞክራሲያ ስርዓት ግንባታ ላይ ያው ጥሩ ሂደቶች እየሄዱ ነው፣ ይቀረናል ብሎ ራሱን ወቅሰዋል። አለ እኮ ሙሉ ለሙሉ ነግሌክት አልተደረገም። ዋነኛ አጀንዳ ግን ሊሆን አይችልም። አንገብጋቢ ነገሮች አሉ። አሁን ጉባኤው ጆሬት ድርጅታዊ አጀንዳ ነው። የቅርቡን የኢህአዴግ ጉባኤ ፋይዳና እንደምታ መነሻ በማድረግ የሚካሄደው ተከታታይ የእሰጥ አገባ ክርክር እንዲህ እያለ ጦፍ ብሎ ይቀጥላል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ አጥፊ የጠባብነትና የትምክህት አመለካከት ሲሉ በአንድ መድረክ የተናገሩትን ጭብጥና ሌሎች አብይ ርዕሰ ጉዳዮች አካቶ ሳምንት የመጀመሪያው ክፍል ይጠብቃቸዋል። በሰጥ አገባ እንገናኝ። መልካም ነው። ቀደም ሲል ሰለሞን እንዳለው ሌላ ተከታይ ያለው ሰጥ አገባ። በነገራችን ላይ በርዕሰ አውደ አመት ዋዜማ ምክንያት መደበኛ ቅንብሮች ለምሳሌ ዛሬ ቅርብ የነበረው የአፍሪካ በአሜሪካ ጋዜጦች ሊቀርብ አልቻለም። መደበኛ ፕሮግራሞቻችን የያዘው የበዓሉ ልዩ ዝግጅት ነው እና በሚቀጥለው ጊዜ በተለመደው ሰዓት እና ቦታ ይቀርባሉ። ዝግጅታችንን እንደው በዚሁ በአውድ ዓመት መንፈስ ብናጠቃልስ ሰሎሞን ምን ይመስልሃል? አንድ ሙዚቃ ጋብዝና እንሰናበት። መልካም አድማጮች፣ እንግዲህ ቀደም ሲል የጀመርነውን እና ያልጨረሱን የስለሽን ሙዚቃ አዲስ ሙዚቃ ነው። በዚህ ላይ አውድ ዓመት ነው። ተደጋግሞ ቢሰማ ቅራ የላችሁም። ዛሬ ብቻ ሳይሆን ነገም ተነገወዲያም ስለሺ ወይም ጋሻ በራ ሙላ ሊቀጥል ይችላል እና የአሜሪካ ድምፅ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 ና በ25 ሜትር ባንድ የሚያሰማውን የዛሬ ፕሮግራሙን በተከታዩ ሙዚቃ ያጠቃልላል። በአማርኛው ፕሮግራም የምንገናኘው ሰኞ ነው። ቅዳሜና እሁድ የዚህ የአንድ ሰዓቱ ዝግጅት አይኖርም። ያስተናገርናችሁ ደግሞ እኔ አዲሱ አበበና ሰለሞን ክፍሌ ነን። ከእኛ ቀጥሎ ምናልባት ከሙዚቃው በኋላ የትግርኛው ፕሮግራም ይቀጥላል። ሰለሞን፣ በእኛ በኩል ሰላም ደህና ደሩ። የጠራው እኮ ነው። አቤት እንኳን አደረሰ፣ እንኳን አብሮ አደረሰናል። መልካም አድማጮች ደህና ደሩ። በሙዚቃ እንሰናበታለን። Mama, will let you go. i i ቤት ቤት እስክ ሠራ እንኳን ቤት እና የለኝም። አጥር ከደጅ አድራለሁ ኮኮብ ስቆጥር ኮኮብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ እናትን ጥሯት መዳኒቴን እሷን ብታጡ መቀነቷንም Abba, yep, would I eat Seven, you are the seven. my seven, seven, seven,